ከኢኮኖሚው ዓለም አዲስ አበባ በሚገኙ ስምንት የመድኃኒት መደብሮች ለስኳር ህሙማን የሚታዘዘው ሜትፎርሚን የተባለ መድኃኒት አይገኝም። ለደም ግፊት የሚታዘዘው ኒፊዲፒን የተባለው መድኃኒትም ማግኘት ይቸግራል። ለዚህ ዘገባ ወደ አስር የመድኃኒት መደብሮች በመደወል ለማጣራት እንደሞከር ነው። ከሜትፎርሚንና ኒፊዲፒን በተጨማሪ የተለያዩ መድኃኒቶች እጥረት በገበያው ላይ መኖሩን ታዝበናል። በመድኃኒት ገበያው ላይ የሚታየውን እጥረት የታዘቡ የፋርማሲ ባለሙያዎችና የመድኃኒት መደብር ባለቤቶች ችግሩን ቢያረጋግጡም በይፋ ግን ለመናገር አይሹም። ሁሉም ግን አይደሉም። የፋርማሲ ባለሙያው አቶ ጸጋዬ ገብረየስ ወትሮም በገበያው እንዲህ አይነት እጥረት አልፎ አልፎ ይታይ እንደነበር ይናገራሉ። በእርሳቸው አባባል የአሁኑ ግን ለየት ያለ ነው። የተወሰኑ መድኃኒቶች ላይ ትንሽ እንትን አለ ማለት ባይዘወይ ሁሌ ምንድን ነው የሚባለው? ይሄ የመኖር ያለመኖር አለ ላለፉት ሶስት አራት ዓመታት ግን አሁን ደግሞ ትንሽ ከዛ አለፍ ያለ ነገር ሊኖር ይችላል። ግን እየመጣ ያለ ነገር ስላለ አሁን የሚነግሩን ነገር አለ። የፒፍኤ ተሰጠ አለ የፎሬን ከረንሲ እሹ ነው የነበረው። ኢትዮጵያ ጀርመንና ቱርክን ከመሳሰሉ አገሮች የምትሸምታቸውን መድኃኒቶች በመደብራቸው ማቅረብ ከችግራቸው መካከል አንዱ አቶ ከማልጮራ ናቸው። አቶ ከማል እንደሚሉት ከአረብ ሀገራት ጭምር ወደ ኢትዮጵያ የገቡ የነበሩ መድኃኒቶች እጥረት በገበያው ላይ ይታያል ምክንያቱ ደግሞ አቶ ጸጋዬ ገብረይስ እንዳሉት ሁሉ የውጭ ምንዛሬ እጥረት ነው የጀርመን መድኃኒት ደንክ ፕሮዳክት የነበረ ደንክ ፕሮዳክት የለም በውጭ ምንዛሬ ምክንያት አውሮፓ መድኃኒቶች በብዛት የሉም የስኳር መድኃኒት ይፈለጋል። የኮሌስትሮል መድኃኒት ይፈለጋል። የግፊት መድኃኒት ይፈለጋል። የእነዚህ መድኃኒቶች ከፍተኛ እጥረት አለ። ለምሳሌ ሜትፎርሚን የሚባለው የስኳር መድኃኒት፣ የኮሌስትሮል መድኃኒቶች ከተለያየ ሀገር ከቱርክ የሚገቡ ነበር፣ ከጀርመን የሚገቡ ነበር። እነሱ የሉም በብዛት ኦልሞስት አሁን የለም። ምክንያቱ እኛ የምንለው የዶላር እጥረት ነው የምንለው። በብዛት ስኳር የሚመጣው ከደንማርክ ነበረ፣ የስኳር ኢንጀክሽን ኢንሱሊኑ። ከዛ ቀጥሎ ከአረብ ነበረ። እነዚህ ነገሮች የሉም። እንግዲህ ህዝቡ ምን ይላል? ይዞራል፣ ያጣል፣ የለም ይባላል። ይዞራል ምንድን ነው የጣፋንታችን የሚለው ሊብ አለውን ዝም እኔም ራሴ ምናልባት ይሄ ዶላሩ ሁኔታ ይስተካከልና ይሄ ችግራችን ይፈታል የሚል ግምት ነው ያለኝ። በአንድ የግል የመድኃኒት መሸጫ መደብር በፋርማሲ ባለሙያነት የሚያገለግሉት ወይዘሮ መቅደስ በእርግጥ እጥረቱ መኖሩ ላይ ይስማማሉ። ወይዘሮዋ ትክክለኛውን ምክንያት መናገር ይቸግራቸዋል አስመጪዎች በፍጥነት መድኃኒቶችን ወደ አገር ውስጥ ባለማስገባታቸው አሊያም በውጭ ምንዛሪ እጥረት ምክንያት ሊሆን እንደሚችል ግን ይናገራሉ። በፊት ሲወሰዱ የነበረው አሁን ግን ከቅርብ ጊዜ ወዲህ አውቶ ፍስቶክ የሆኑ ገበያ ላይ የሌሉ ድራጎች አሉ። የሃይፐርቴንሲቭ ድራጎች አሉ። የሱኳር መድኃኒቶች አሉ። ብዙ ናቸው። አውቶ ፍስቶክ በሆኑ በአሁኑ ሰዓት ብዙ አሉ። በአስመጪዎቹ በኩል ወይ ቶሎ ኦርደር ባለ ካለ ማድረግ ወይም ደግሞ ዶላር በማጣት አንዳንድ ጊዜ አውቶ ፍስቶክ ሊሆኑ ይችላሉ። የጀርመን ፕሮዳክቶች ራሱ የሉም። ቤንክ ፕሮዳክቶች ይገቡ ነበረ። አሁን ግን ሾርቴጅ አላቸው። የነዚህ የሱካር መድኃኒቶች ምናምን የሉም። አሁን እነ ሜትፎርሚን የሉም፣ የስኳር መድኃኒቶች እነ ንፊዲፒን የሉም፣ የሃይፐርቴንሲቭ መድኃኒቶች። የመድኃኒትና የሕክምና መገልገያ መሳሪያዎችን አቅርቦት በበላይነት የሚመራውና የሚቆጣጠረው የኢትዮጵያ የመድኃኒት ፈንድና አቅርቦት ኤጀንሲ ጉዳዩ በቀጥታ ይመለከተዋል። የኤጀንሲውን ኃላፊዎችና የሕዝብ ግንኙነት ባለሙያዎች ለማግኘት ተደጋጋሚ ጥረት አደረግን። ስልኮቻቸው አይነሱም። የመድኃኒት ፈንድና አቅርቦት ኤጀንሲ ከየካቲት 23 እስከ 24 ቀን በድሬዳዋ ከተማ ባካሄደው የስድስት ወራት የእቅድ አፈጻጸም ግምገማ የውጭ ምንዛሪ እጥረት ፈተና እንደሆነበት ገልጾ ነበር። የኤጀንሲው ዋና ዳይሬክተር አቶ አብርሃም ሎኮ የውጭ ምንዛሪ በወቅቱና በተፈለገው መጠን ባለማግኘቱ በመድኃኒት አቅርቦቱ ላይ ተጽዕኖ ማሳደሩን ገልጸዋል። መረጃው የሰፈረው በኤጀንሲው የፌስቡክ ማህበራዊ ገጽ ላይ ነው። የመድኃኒቶች ድንገት ከገበያው መጥፋት ለአዲስ አበባና የኢትዮጵያ የመድኃኒት መደብሮች እንግዳ ነገር አይደለም። አቶ ጸጋዬ ገብረየስ እንደሚሉት ከዚህ ቀደም ከገበያው ጠፍተው የሰነበቱት ኢንሱላታርድና ዛላታርድ የሚባሉት ለስኳር ህመምተኞች የሚታዘዙ መድኃኒቶች አሁን በገበያው ላይ ይገኛሉ። ነገር ግን ለደም ግፊትና ለስኳር የሚታዘዙ ሌሎች መድኃኒቶች እንደልብ አይገኙም። በአብዛኛው ያሉት መድኃኒቶች ብዙዎቹ አሉ። እስካሁን ድረስ በእኛ ፋርማሲ ላይ ብዙዎቹ አሉ። ለምሳሌ ኢንሱላታርድ ባለፈው አልነበረም። ሚክስታርድ ኢንሱላታርድ የሚባሉ የስኳር መድኃኒቶች ማለት ነው፣ አልነበሩም። አሁን ገብተዋል። ለዚህ ነው ሙሉ በሙሉ አዎ የሉም ብሎ ለመናገር የሚከብደኝ። ለዚህ ነው አሁን ለምሳሌ ባለፉት ሁለት ሳምንታት፣ ከሁለት ሳምንት በፊት የነበረው ችግር ነበር ኢንሱላታር እና ሚክስታርድ የምንላቸው፣ ግን ላስት ዊክ ደግሞ ገብተው እየሸጥን ነው። አሁን አሁን ደግሞ አንዳንድ ጋልበስሜት ምናምን የምንላቸው አሉ፣ የሌሉ ለአሁንም፣ ለስኳር እና ለደንግፊት የሚያገለግሉት የተወሰ የተወሰኑ ደግሞ እየገቡ ነው ብለው ነግረውናል። ከአሁን በፊት ደግሞ ለአይን የሚያገለግል ዛላታን የሚባል መድኃኒት ለአንድ ወር አካባቢ አልነበረም። ትላንት ደግሞ ገብተዋል እና በእርግጥ እጥረቱ አለ የለም እጥረቱ አለ ሲመጣ ደግሞ ታያለ ተመልሶ ይመጣል እና ለዚህ ነው ክሊርሊ አሁን የለም ማለት የከበደኝን ያሁን ምክንያቱም አሁን አሁን ሁለት ኤግዛምፕል ሰጠው ኢንስላታር አልነበረም ገባ ዛላታን አልነበረም ገባ። እንደዚህ እንደዚህ ስለሆነብኝ ነው በአጠቃላይ ግን እንደ እንተፈለግን እናገኛለን ብዬ ግን መናገር አልችል። የኢትዮጵያ የመድኃኒት ፍጆታ ከውጭ በምትሸምተው ላይ ጥገኛ ነው። በጉዳዩ ላይ የተዘጋጁ ጥናታዊ ጽሁፎች እንደሚሉት አገሪቱ ካላት የህዝብ ብዛት አኳያ የመድኃኒት ማምረቻው ዘርፍ የገበያውን ፍላጎት የማሟላት አቅም የለውም። የኢትዮጵያ መንግስት ለመድኃኒት ማምረቻው ዘርፍ ያዘጋጀው ሰነድ እንደሚለው ከ400 እስከ 500 ሚሊዮን ዶላር አመታዊ ግብይታ አለው ተብሎ የሚገመተው የመድኃኒት ገበያ በየአመቱ በ25 በመቶ ያድጋል። እድገቱ ግን የገበያ ፍላጎቱን ማሟላት ሲሳ ነው ይታያል። መጥፋት ከጀመረ ሚኒመሙ ሶስት ወርና ከዛ ወደዚህ ነው። በፊት እንኳን በፊት የገቡት ነገሮች ያላለቁት ነበሩ እና ዝቃጩ ከኛ እጅ እያለቀ እያለቀ እያለቀ የመጣው ከሶስት ወር ወደዚህ ነው። አቶ ፀጋዬ አሁን ታይቷል የተባለውን የመድኃኒት እጥረት ጫን ያለ ሲሉ ይገልጹታል። በተለይ መድኃኒቶቹን ለሚፈልጉ ህሙማን ፈታኝ መሆኑን ባለሙያው ያስረዳሉ። የአሁኑ ጫን ያለ ነው። የአሁኑ ይከብዳል። እኛ ራሳችንን ወደ በሽተኛው ፖዚሽን ስናስቀምጥ ትክክል ነው፣ ብካው ዛሬ ነው ማግኘት ያለብኝ። ስለዚህ ሁሌም አቬይለብል መሆን መቻል አለበት ብለን እናስባለን። በተለይ የደም ግፊት፣ የሱካር የአእምሮ ህመምተኞች መድኃኒቶች። ሁለት ካቴጎሪ ነው ያለው መድኃኒት የሚከፋፈለው፣ በመንግስት አለ፣ በፕራይቬት ሴክተር ደግሞ አለ። በዚህ በግላስ መጪዎች የሚሸፈነው በመንግስት በኩል ያለው ከፕራይቬት ሴክተሩ በተሻለ መንገድ አለ። ለምሳሌ እነዚህ የከነማ መድኃኒቶች የምንላቸው ወይም የከተማ ነዋሪዎች ማህበር መድኃኒት ቤቶች የሚባሉ በተለምዶ ከነማ ፋርማሲ እንላቸዋለን። እነዚህ ፋርማሲዎች ላይ አሁን ከፕራይቬቱ የተሻለ ሰፕላይ አላቸው፣ ቢካውዝ በመንግስት መጥቶ ከመንግስት መውሰድ ስለሚችሉ። የመንግስት ሆስፒታሎች እና ጤና ጣቢያዎችም እንደዚህ ለምሳሌ እኛ ጋር የለም እየተባለ ከነማ ፋርማሲ ያለበት ሁኔታ አለ። የመድኃኒቶቹ እጥረት ህሙማን ላይ ተጨማሪ ጫና እንደሚፈጥር የሚያስረዱት አቶ ከማል ጉዳዩ አሳሳቢ ሆኖባቸዋል። መቼ እንደሚፈታ አለመታወቁ ሌላ የሚያሳስባቸው ጉዳይ ነው። ይህ ሁላችንም የሚያደነዝዝ ነገር ነው። መቼ ነው የሚፈታው የሚለውን ነገር ኖውበዲ ኖውዝ። አንደኛ፣ ሁለተኛ ነገሩ በዚህ የሚቀጥል ከሆነ ህዝቡ ውስጥ ጣፋንታው ምንድን ነው የሚለው ነገር በተለያይ ክሮኒክነ ሱካር በሽተኛ እና ግፊት በሽተኛ ክሎስትሮል የክሎስትሮል መድኃኒት የሚጠቀም ሰው ካልወጣ ሾክ ውስጥ ይከርታል ወይ ይጨምራል በጣም እና ከጨመረ በኋላ በአደጋው ነው ያለው እና ምንድነው አደጋው? የራሱ መጨመር ሳይሆን ሱካሩ ኩላሊት ችግርን ያመጣል፣ የልብ ችግርን ያመጣል። እንደገና ሌሎችም የነርቭ ላይ የአይን ላይ ሌሎች በርካታ አካላት ላይ ተጽዕኖ ስላለው እንደዛው ያለ ችግር ይመጣል። እንግዲህ ምንድነው የሚለው ነገር አሁን በእውነት ይሄ በዚህ ቀን ይሄ ይደረጋል የሚለው ፎርካስቲንግ የለም። የኢትዮጵያ መንግስት ለመድኃኒት ማምረቻው ዘርፍ ያዘጋጀው እቅድ እንደሚጠቁመው ወደ ሁለት መቶ ገደማ የመድኃኒት ምርቶችን ግብአቶች አስመጭ ኩባንያዎች በአገሪቱ ይገኛሉ። በሰነዱ መሰረት ከሶስት ዓመታት በፊት በአገሪቱ ሃያ ሁለት የመድኃኒትና የሕክምና ግብአት አምራቾች ነበሩ። ዘጠኙ በቀጥታ መድኃኒቶች በማምረት ላይ ናቸው። ከአገሪቱ የመድኃኒት ፍላጎት ያላቸው ድርሻ ግን 20 በመቶ ብቻ ነው። ህሙማን የለመዱት አሊያም በተደጋጋሚ የሚወስዱት የመድኃኒት አይነት ከገበያ ሲጠፋ በሌላ ለመቀየር ፈቃደኝነት እንደሚጎድላቸው አቶ ጸጋይ ታዝበዋል። አንድ ብራንድ መውሰድ ከጀመርክ ሌላኛውን ብራንድ አለመድፈር አለ። አሁን አልወስድም ብላ የሄደች አለች። ትላንት ሜትፎርሚን የፈለገችው፣ የእክል የካምፓኒ ነው የምፈልገው አለች። ያ የዛ ካምፓኒ የለም፣ የዚህ ግን አለ አልኳት። አሁን ምንድነው ፔሸንቶቹም ራሱ እንግዲህ የለመዷትን ብራንድ ሽፍ የማድረግ ችግሮች አሉ። ይህንንም አንድ ችግር ሆኖ አይቼዋለሁ። እንግዲህ አሁን የጠቀስኩልን መድኃኒት ሜትፎርሚን የሚባለው አንድ ካምፕኒ ወይም ሁለት ካምፓኒዎች አሉ የምናውቃቸው። ግን ሌላ ብራንዶች አሉን ሁለት ወይም ሶስት ብራንዶች ሌሎች ፔሽንቶቹም፣ አንዱ ብራንድ ሲያጡ ሌላኛውን ብራንድ የመውሰድ አንድ አይነት መድኃኒትና አንድ አይነት ስትሬንግ እስከሆነ ድረስ ያንንም መደረግ አለበት። ለምሳሌ ሜትፎርሚን ከሆነ የምፈልገው ሜትፎርሚን ውስጥ ካለ ድረስ የለም ብዬ መጨናቅ ያለብኝም፣ ቢካዝ በዚህ ሀገር፣ በህጋዊ መንገድ የሚሰራና የሚገባ መድኃኒት በቁጥጥር ነው የሚገባው። ኢብን ሀገር ውስጥም የሚሰራ ከውጭም የሚገባ ከየትኛውም ሀገር የሚገባ መድኃኒት በዚህ በመድኃኒት አስተዳደርና ቁጥጥር ባለስልጣን በኩል አፕሩቫል አግኝቶ ከገባ ያ መድኃኒት እኩል ነው የሚሰራው። ስለዚህ እዚህ ላይ መሰራት ያለበት ነገር ያለ ይመስለኛል። ለምሳሌ የሀገሬን አልጠቀም የሚል ከሆነ እኔ ትክክል ነው ብዬ አላስብም። የሀገራችንን ምርት እስካለ ድረስ የሀገራችንን መጠቀም መቻል አለብን። በሌላ ብራንድ ካለም እና ደግሞ በትክክለኛ ቻናል ብቻ የገባ ህጋዊ የሆነ ደረሰ የተቆረጠለት መድኃኒት እስከሆነ ድረስ ህጋዊነቱን የጠበቀ መድኃኒት ነው ማለት ነው። ደረሰኝ መጠየቅ አለባቸው ለእያንዳንዱ ምስጣት መድኃኒት። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።